ኢትዮጵያ በአዲሱ የሰላም አስከባሪ ኃይል መሳደፍ እንዳትከለከል አንድ የሶማሊያ ባለስልጣን አስጠነቀቁ። አዲሱ የአፍሪካ ሕብረት የሶማሊያ የሰላም አስከባሪ ተልዕኮ በሰዓታት ውስጥ ስራውን ይጀምራል። ታዲያ አንድ የሶማሊያ ክፍለ ግዛት ባለስልጣን ኢትዮጵያ በእንግሊዝኛ የምጻር መጠሪያው አውሶም በተባለው ተልዕኮ እንዳትሳተፍ መደረግ የለባትም ሲሉ አስጠንቅቀዋል። የኢትዮጵያ ወታደሮች የሚገኙበት የጁባላንድ ክፍለ ግዛት ምክትል ፕሬዚዳንት መሐሙድ ሰኢድ አደን ለአሜሪካ ድምፅ የአፍሪካ ቀንድ አገልግሎት በሰጡት ቃል ኢትዮጵያ በተልእኮ እንዳትሳትፍ ቢደረግ እንደሚቃወሙ ገልጸዋል። የቪኦኤው ሀሩን ማሩፍ ያጠናቀረውን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች። የጁባላንዱ ባለስልጣን መሐሙድ ሰኢድ አደን በሀገሪቱ ውስጥ ያለው የጸጥታ ሁናቴ ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን አወዛጋቢ የባህር በር ተጠቃሚነት መግባቢያ ስምምነት ተከትሎ በሁለቱ ሀገሮች መካከል ለአንድ ዓመት ከዘለቀው አለመግባባት ጋር ተለይቶ መታየት እንዳለበት ነው ያሳሰቡት። የኢትዮጵያ ወታደሮች አውሶም ውስጥ እንዳይገቡ ቢደረግ የሚጠቅመው አልሸባብን ነው ሲሉም አክለዋል። ኢትዮጵያ በሶማሊያ ጸጥታ ጥበቃ ያላት ሚና እንዲቀር ቢደረግ ከሃይማኖት ያፈነገጡት ከሃዲዎች ይጠቀማሉ። የሶማሊያ ህዝብ ደህንነቱ አደጋ ላይ ይወድቃል። ይህንን ስጋታችንን እኛ አስቀድመን አሰምተናል። አሁንም አቋማችን ይሄው ነው። የጁባላንዱ ምክትል ፕሬዚደንት በቅርቡ ወደ አዲስ አበባ ተጉዘው የጦር ኃይሎች ኤታማዦር ሹሙን ፊልድ ማርሻል ብርሃኑ ጁላን ጨምሮ ከኢትዮጵያ ባለስልጣናት ጋር ተወያይተዋል። ማህሙድ ለቪኦኤ የአፍሪካ ቀንድ አገልግሎት በሰጡት ቃል በሶማሊያና በኢትዮጵያ መካከል ትብብር ቢደረግ የኢትዮጵያ ወታደሮች በሚንቀሳቀሱባቸው አካባቢዎች የሚኖሩ ማህበረሰቦችን ደህንነት በይበልጥ ለመጠበቅ ይረዳል ብለዋል። ይህ ጉዳይ በጥንቃቄ መታየት አለበት። ሶማሊያ ውስጥ የጸጥታ ትብብርን በሚያረጋግጥ መልኩ እንዴት ነው ተግባራዊ ሊሆን የሚችለው የሚለው ከልብ እውነተኛ ከሆነ መንገድ መታየት ይኖርበታል በተለየ መንገድ እንዲጠናና እቅድ እንዲወጣ ነው የምንፈልገው። የጁባላንዱ ባለስልጣን ይህንን አስተያየት የሰጡት የኢትዮጵያ ወታደሮች በአዲሱ የአፍሪካ ህብረት የሶማሊያ ድጋፍ ሰጪና አረጋጊ ተልእኮ ውስጥ ይካተቱ አይካተቱ ቁርጡ ባልታወቀበት በዚህ ወቅት ነው። ለአዲሱ የአፍሪካ ህብረት ተልእኮ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የመጀመሪያውን ለአንድ ዓመት የሚዘልቅ ስልጣን አጽድቋል። አህጉራዊው ህብረት 12626 የሚደርሱ መለዮ ልባሽ ሰራዊቶች 1040 ፖሊሶችን ጨምሮ እስከሚቀጥለው የፈረንጆች 2025 ሰኔ ወር ድረስ እንዲያሰማራም የመንግስታቱ ድርጅት ፈቅዷል። ኢትዮጵያና ሶማሊያ ባለፈው እንደ አውሮፓውያን አቆጣጠር ታህሳስ 11 ቀን ቱርክ አንካራ ላይ ተገናኝተው ስምምነት የደረሱ ሲሆን አንዳቸው የሌላውን ሉዓላዊነት እና የግዛት አንድነት ሊያከብሩ ቃል ተገባብተዋል። ከዚያ ወዲህም የሶማሊያ ባለስልጣናት ኢትዮጵያ በአሶም ተልእኮ የምትሳተፍበትን ሁኔታ ለመመልከት ፈቃደኝነቱ እንዳላቸው አረጋግጠው ነበር። በሌላ በኩል ደግሞ የሶማሊያ ባለስልጣናቱ 11 ሺህ የሚሆኑ ወታደሮች ከዩጋንዳ፣ ከጅቡቲ እና ከኬንያ አግኝተናል ብለዋል። በተባበሩት መንግስታት ድርጅት የኢትዮጵያ አቋሚ መልእክተኛ አምባሳደር ተስፋዬ የልማ ባለፈው ሳምንት በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ባደረጉት ንግግር ከሶማሊያ ፌዴራላዊ መንግስት ጋር በቅርበት ለመስራት በጉጉት እንጠብቃለን። በጸረ ሽብርተኝነት ጥረቱ ቁርጠኛ አጋርነቱ እንደሚቀጥልም እንተማመናለን። ኢትዮጵያ በድህረ አትሚስ ተልዕኮ ሚናውን ለመጫወት ዝግጁ ነች ከአትሚስ ወደ አውሶም ሽግግሩ ስኬታማ የሚሆነው የሶማሊያ የጸጥታ ኃይሎች ሙሉ ኃላፊነታቸውን ለመረከብ እንዲችሉ ከተደረገ ብቻ መሆኑን አሳስበዋል። አምባሳደር ተስፋዬ አክለውም ኢትዮጵያ በአፍሪካ ህብረት የሶማሊያ ተልእኮስ ለመሳተፍ ያላት ዝግጁነት ይቀጥላል ብለዋል። ከሶማሊያ ፌዴራላዊ መንግስት ጋር በቅርበት ለመስራት በጉጉት እንጠብቃለን። በጸረ ሽብርተኝነት ጥረቶች ቁርጠኛ አጋርነቱ እንደሚቀጥልም እንተማመናለን። ኢትዮጵያ በድህረ አትሚስ ተልዕኮ ሚናዋን ለመጫወት ዝግጁ ነች። እሳቸው ይህንን ቢሉም በመንግስታቱ ድርጅት የሶማሊያ ምክትል ቋሚ መልክተኛ መሐመድ ራቢ ዩሱፍ በሰጡት ምላሽ የኢትዮጵያን በተልዕኮ መሳተፍ አጠራጣሪ በሆነ መልኩ ነበር ያስቀመጡት። በኢትዮጵያና በሶማሊያ መካከል ባለፉት አስራ አንድ ወራት በነበሩት የተመዘገቡ ድርጊቶች የተነሳ የሶማሊያ ፌዴራል መንግስት ከአትሚስ ወደ አውሶም ሰውም ለምናደርገው ሽግግር አጠቃላዩን የጸጥታ ጥበቃ አደረጃጀቱን ገምግሟል። አክለውም ሀገራቸው ለተልዕኮ የሚያስፈልጋትን ሰራዊት መጠን አግኝታለች ብለዋል። በዚያን ወቅት ወታደር የሚያዋጡ የቀጠናው አጋሮቻችን የሆኑ ሶስት አገሮች ለአውሶም የሚያስፈልገንን 11 ሺ ሰራዊት ለማቅረብ ቃል በመግባት ድንቅ የሆነ አጋርነት ሰጥተውናል። የእነሱ ቃል መግባት በኢትዮጵያ አለመግባት የሚፈጠረውን ማናቸውም የጸጥታ ጥበቃ ክፍተት ይሞላል። በአልሸባብ ላይ የሚካሄደው ትግልም ወደፊት መግፋቱን እንዲቀጥል ያደርጋል። በሌላ በኩል ብሩንዲ ለአውሶም ተልዕኮ በምታዋጣው ወታደር ቁጥር የተነሳ በሶማሊያና በብሩንዲ መካከል ጭቅጭቅ ተፈጥሯል። ያም የተልዕኮ ሽግግሩን ያደናቅፋል የሚል ስጋት አስነስቷል። ሶማሊያ ቡሩንዲ 1 ሺ 41 ወታደሮች እንድታቀርብ የመደበችላት ሲሆን ቡሩንዲ በበኩሏ አይበቃኝም፣ ወታደሮቼን በሚያገኙት ድጋፍና በደህንነታቸው ረገድ ይጎዳብኛል ስትል ተቃውሞ አሰምታለች። ሁለት ዲፕሎማቶች እንደገለጡት ከሆነ ቡሩንዲ ሁለት ሺህ ወታደሮች ለማቅረብ ነው የምትፈልገው የአፍሪካ ህብረትና የሶማሊያ ባለስልጣናት የአዲሱ የሶማሊያ አረጋጊ ተልእኮ ተሳታፊ ሀገሮች ምን ያህል ወታደር እንደሚያዋጡ ውይይቱ እንደቀጠለ መሆኑንና መፍትሄ እንደሚገኝለት ጠቁመዋል።